አንዳንድ የሰማያዊ ፓርቲ አመራር አባላት በተለያዩ ሀገሪቱ ክፍሎች በሽብር ወንጀል እና በሌሎች አይነት ወንጀሎች ተጠርጥረው እየተጠየቁ መሆናቸውን የፓርቲው ሊቀመንበር ተናገሩ ይላል። ጥቂቶችም ለረዥም ጊዜ አድራሻቸው ሳይታወቅ የቆዩና ከፍተኛ ጉዳት የደረሰባቸው እንደሆኑ ማመልከታቸውን ጠቅሷል። ሌሎች ደግሞ ፍርድ ቤት ሳይቀርቡ በፖሊስ ጣቢያ ታስረው እንደሚገኙም አስታውቋል ይለናል። ዝርዝሩን የያዘው መለስካቸው የሰማያዊ ፓርቲ ሊቀመንበር አቶ የሸዋሳ አሰፋ ለቪኦኤ እንደገለጹት በአሁኑ ጊዜ በተለያዩ ስፍራዎች በእስር ከሚገኙ 24 የፓርቲው የአመራር አባላትና አባላት መካከል ሁለቱ የተያዙት ደሴ ከተማ የዛሬ ሁለት ወር ገደማ ነው። የፓርቲው የድርጅት ጉዳይ ምክትል ኃላፊ አቶ ብስራት አቢ ለፓርቲው ስራ ከአዲስ አበባ ወደ ደሴ ከተማ ደቡብ ወሎ የካቲት ዘጠኝ ቀን 2009 ዓ ም ተልከው እንደነበረ ታውቋል። የተያያዙትም በዕለቱ እንደነበረ አቶ የሸዋስ ያስረዳሉ። አንድ ወር ከአምስት ቀን ከፈጀ ከብዙ ልፋት በኋላ አቶ ብስራት አዲስ አበባ ማዕከላዊ ተብሎ በሚጠራው እስር ቤት እንዳሉ መታወቁንም ይናገራሉ። አቶ መኳንንት ካሳሁን የፓርቲው የደቡብ ወሎ ዞን የወጣቶች ጉዳይ ኃይላትም በተመሳሳይ ሁኔታ ታስረው ከቆዩ በኋላ እንደ አቶ ብስራት ወደ ማዕከላዊ እንደመጡ እና አድራሻቸው ለብዙ ቀናት ሳይታወቅ እንደቆየ አቶ የሸዋስ ገልጸዋል። ሁለቱ ታሳሪዎች ፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርበው ለፍርድ ቤቱ የተናገሩትንም እንዲያስታውሳሉ። አቶ የሸዋስ በቁጥጥር ስር የዋላቸው አካል በወቅቱ የሰጠውን መልስ መልስና የታሳሪዎችንም ሁኔታ በሚከተለው መልኩ ገልጸውታል። በመርማሪ በኩል የሚለው በሽብር ነው ጠረጠርኳቸው፣ የሚለው ምንም የሆነ ነገር አልተና መርማሪው፣ ምክንያቱም አስቸኳይ ዘዋጅ ውስጥ ስላለ አንዳንዴ በአስቸኳይ ዘዋጅ እንደተያዙ አስመስሎ ይናገራል። አንዳንዴ ደግሞ በኖርማሉ ከስከዘፊት እንደሚደረገው በሽብር ተጠርጥረው በመጠሪያ እንደተያዙ ማማ ያጠቃሽ ነው በጣም መንገልት የትናንቱ ችሎት ሁሉም በተጠርጣሪዎቹ እየደረሰ ላለው ስቃይ ምልክት የሚሰጥ እንደሆነም አቶ የሸዋስ ጠቁመዋል። ባለፈው ነሐሴ ወር 2008 ዓ.ም ተመረተ በባህር ዳር ከተማ ተካሂዶ ከነበረው ሰላማዊ ሰልፍና ከዚያ ከተከተለ ግጭት ጋር በተያያዘም ጥቂት የማይባሉ የፓርቲው አመራር አባላትና አባላት መታሰራቸውን ፍርድ ቤትም እየቀረቡ እንደሆኑ አቶ የሸዋስ ገልጸዋል። አንድ ሰው በዋሽንግተን ውስጥ በተባለ ሌሎች ሰዎች አሁንም እስር ቤት ውስጥ ነው ያሉት አስራ ስምንት ሰዎች ማለት ነው። ስማቸው ይታወቃል? እንግዲህ አሁን በእስር ቤት ውስጥ ያሉት አቶ ማሩ ዳኛው፣ አቶ መልካሙ ታደለ፣ አቶ ስሳይ ታከለ፣ አቶ እጅጉ አስማረ፣ አቶ ወርቁ ተራሁን፣ አቶ አዳነ አለሙ እነዚህ አመራሮች ናቸው። እነዚህና ሌሎች አስራ አራት ትናንት ለኢትዮጵያው ፓርላማ በኦሮሚያ በአማራ ክልሎችና በደቡብ ብሔር ብሔረሰቦችና ህዝቦች ክልል በጌዴኦ ዞን ተከስቶ ነበር በተባለው ብጥብጥና እውቀት ላይ የምርመራ ውጤቱን ሪፖርት ያቀረበው የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር በተለይ የባህር ዳርን ሰልፍ በተመለከተ ይህን ብለው ነበረ። ባህር ዳር ላይ የተካሄደው ሰልፍ ህጋዊነት በተመለከተ ሰልፉን ለነሐሴ አንድ ቀን ሁለት ሺ ስምንት ዓመተ ምሕረት ለማካሄድ የሰማያዊ ፓርቲ ለባህር ዳር ከተማ አስተዳደር አሳውቆ የነበረ ሲሆን በተገኘው መረጃ መሰረት ሰልፉ እንዲካሄድ ፈቃድ ያለው መሆኑን ሰልፉ ሊካሄድ ከአንድ ቀን በፊት ማለትም ከሀምሌ ሰላሳ ቀን 2008 ዓ ም ማታ የፓርቲው አመራሮቹ ከተማውን ለቀው በመውጣት ሰልፉን አናስቀጥልም በማለት በሚዲያ መግለጫ መስጠታቸውን ለመገንዘብ በችለዋል። ይህም ፓርቲው ፈቃድ የወሰደበትን ጉዳይ ኃላፊነት ላለመውሰድ መግለጫ ቢሰጥም በዚሁ ፓርቲ ማነሳሳት ለመጡ ችግሮች ኃላፊነት መውሰድ ይኖርበታል። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ጨምረው እንደገለጹት በምዕራብ ጉጂ ዞን ገላና ከተማ በሚገኝ ፖሊስ ጣቢያ ታስረው የሚገኙት የፓርቲው አባላት አቶ በድሉ መንግሥቱ፣ አቶ ጌቱ ጎንፋ፣ አቶ ገላኖ ጊሎ፣ አቶ አራርሶ ጌዶ እና አቶ ጎዳና ሰኛረው በከፍተኛ እንግልትና ስቃይ ላይ ይገኛሉ ብለዋል። እነዚህ ሰዎች ከተያዙበት ዕለት ጀምሮ ላለፉት ጥቂት ወራት ፍርድ ቤት እንዳልቀረቡም በአካባቢው የሚገኙ የፓርቲውን አባላት በመጥቀስ አስታውቀዋል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ